ማኅበራዊ መገናኛ ዘዴዎች ቅኝት በሳምንቱ መጀመሪያ ሰኞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስታቸው ዓመታዊ የእቅድ አፈጻጸምን በተመለከተ ለሕዝብ ተወካዮች ምክር ቤት ያቀረቡት ዘገባና ከምክር ቤቱ አባላት ለቀረቡ ጥያቄዎች የተሰጠው መልስና ማብራሪያ የማህበራዊ መገናኛ ዘዴ ተጠቃሚዎችን ትኩረት ከሳቡ ጉዳዮች ቀዳሚው ነው። ጠቅላይ ሚኒስትሩ ከሰጡት ገለጻና ማብራሪያ መካከል በርከት ያሉ አስተያየት፣ ክርክርና ትችት ያስከተሉት ሶስት ናቸው የኢትዮጵያ መንግስት መፈንቅለ መንግስት የሴኔ የሴኔ 15ቱ የባለስልጣናት ግድያ የሀገሪቱ ምጣኔ ሀብትና የራስ አስተዳደርን የሚጠይቁ በተለይ ሲዳማን የመሳሰሉ ዞኖች ወይም ወረዳዎች የሚያነሱ ጥያቄ ነው። የመጀመሪያው ማለትም ግድያውን በተመለከተ ጃፋር ካዛሊ የተባሉ የፌስቡክ ተከታታይ ወንጀለኞችን በቁጥጥር ስር መዋል መፍትሄ እያመጣ አይደለም። ያለፈው ስርዓት የኢትዮጵያን ሕዝብ ቀጥ አድርጎ ለብዙ አመታት የያዘው ለዲሞክራሲ የታገለውንም ወንጀለኛውንም የማያዳግም እርምጃ ማለትም የሞትና የእድሜ ልክ ስርዓትን በአጭር ጊዜ በይኖ ብዙሃኑን ያስተምርበት ስለነበረ ነው። የለውጡ መሪዎች ለሀገሪቱ አንድነት ከተጨነቁ ቢያንስ የወንጀለኛን መቅጫ ካለፈው ስርዓት መማር አለባቸው። የህጉ መላላት ሀገሪቷን ዋጋ እያስከፈላት ነው ብለዋል። አብዩ ዘለቀ በበኩላቸው ዓላማው አማራን ማዳከም ነው። መሪዎችን ገድሎ ለመከፋፈል እየተጣረ ነው። አብንንም ለማፈራረስ እየጣሩ ነው። መንግስቱ መለሰ አንድ፣ ሁለት ብለው ያስቀመጧቸው አስተያየቶች አማራ ያነሳቸው አንኳር ጥያቄዎች ሲል ይጀምራል አንደኛ፣ የአማራ ማንነት መከበርና በማንነቱ እንዲኖር መደረግ አለበት። ሁለተኛ፣ ፍትሐዊ አሰራርና ፍትህ መስፈን አለበት። ሶስተኛ፣ አማራን የበደሉ አካላት ዳግም እንዳይበድሉ መደረግ አለበት። የተበደሉ ለምሳሌ ጥፍራቸው የተነቀሉ፣ ከቤት ንብረታቸው የተፈናቀሉ፣ የአካባቢውን ህዝብ በልማት ተሳታፊ በማድረግ ወዘተ መፍትሄ መሰጠት አለበት አራተኛ በመላው ሀገሪቱ የአማራ የፖለቲካ ውክልና ሊኖር ይገባል። ለምሳሌ በኦሮሚያ፣ በቤኔሻንጉል፣ በሐረር። አምስተኛ አማራን እንደ ጠላት የሚያሳየውን የጥላቻ ሐውልት፣ ንግግር ወዘተ፣ ለምሳሌ አኖሌ ሐውልትን ማፍረስና ህዝቡን ማስታረቅ። እነዚህና መሰል የአማራ ጥያቄዎች ከተመለሱ አማራ ይረጋጋል። ያለበለዚያ ግማሽ የሀገሪቱ ህዝብ ሳይረጋጋ ሀገር ለማረጋጋት መሮጥ ከንቱ ድካም ነው ሲሉ አስተያየታቸውን ያበቃሉ። ሌላው የማህበራዊ ተከታታይ እስካሁን ይላሉ መሐመድ ሰኢድ ሙሳ ይባላሉ። እስካሁን ድረስ እየወጡ ያሉት መረጃዎች አብዛኞቹ የሚያደሉት አሳምነው ጽጌ የአስገዳዩን ድርሻ እንደሚወስድ ነው የሚያረጋግጡት። ለምን ይህን አደገኛ የሆነ ድርጊት ለመፈጸም እንደወሰነ ምን ውጤት ጠብቆ እንዳቀናበረው፣ ከጀርባ ሆነው ጉዳዩን ሲያግዙ የነበሩ ባለሀብቶችም ሆኑ ባለስልጣናት ፖለቲከኛ እንዲሁም አክቲቪስት፣ እነማንን እንደነበሩ ገለልተኛ የሆነ አጣሪ ቡድን ተመድቦ ውጤቱ ለህዝብ ይፋ እንዲደረግ እንጠይቃለን ይላሉ። ሰናይት እሸቴ በበኩላቸው ይሄ መፈንቅለ መንግስት ነው ማለት አይቻልም። እንዴት ሆኖ ባህር ዳር ክልል ነች። እስከ ስንት ጊዜ ሊመራ ነው ፈንቅሎ? ነገ መቶ በኃይል እንደሚነጠቅ ያውቀዋል እኮ ብለው ያበቃሉ። ጽጌሬዳ መለስ ያስቀመጡት አስተያየት ደግሞ እንደ ሰው ቆም ብለን ካሰብን ብዙ ነገሩ የመንግስት ሴራ መሆኑ ያስታውቃል። ምክንያቱም እንዴት ያለ ወትሯቸው መረጃ ቶሎ ቶሎ መስጠት ጀመሩ? ይሄ ቀድመው ያዘጋጁት ስለሆነ ነው። የሚገርመው እኮ ማን እንደገደላቸው እንኳ ሳይሰሙ ነው በእሳቸው ያሳበቡት። ከዚህ ቀደም ሌላ ጊዜ እናጣራለን ነበር የሚሉት። እንደውም ብዙ ጋዜጠኞች ሲናገሩ ፕሮግራሙ ቀድሞ ነው የደረሰነው ያሉት። ለወንጀሉ ቅርብ ነበሩ። አሁን ደግሞ የአማራ ህዝብን እያፈናቀሉ ትጥቅ እያስፈቱ ነው። ታዲያ ይሄ አያጠራጥርም? ሲሉ ጽጌረዳ በጥያቄ ምልክት አስተያየታቸውን ይቋጫሉ። ኢማን ነጋሽ በበኩላቸው እናንተ ግን ምን ሆናችሁ ነው ማንም የሞነጫጭረውን ሚዛን ደፍቶላችሁን የምታነጻጽሩት? ከሟቾች አጠገብ የነበሩትና ትራጄዲውን ባይናቸው ያዩት የሚነግሩንን አናምንም ብለን ከሰሃራ በርሃና ከሜዲትራኒያን ባህር ተርፈው የአውሮጳ መንግስታት በመጋዘን አጉረው ፍርፋሪ የሚወረውሩላቸውን ነፈዞች ሰዎች እንመን ነው የምትሉን? ይጠይቃሉ። እስከ 2012 ዓ ም የበጀት ዓመት መጨረሻ 3 ሚሊዮን የሥራ ዕድል ለመፍጠር መታቀዱ ተጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት ባሰሙት ንግግር የኢትዮጵያ አጠቃላይ የሥራ አጥ ቁጥር ከ11 ሚሊዮን በላይ መድረሱን፣ በ2011 በጀት ዓመት ለ14 ሚሊዮን ዜጎች የሥራ ዕድል መፈጠሩን ተናግረዋል። ይህንን ተከትሎ በማህበራዊ መገናኛ ዘዴዎች ላይ ከተሰጡት አስተያየቶች መካከል ስዋኛው የተባሉ አስተያየት ሰጪ እውነት ግን ተጨባጭነት አለው ሲሉ ይጠይቃሉ። በመቀጠል ለነገሩ በምርጫ ዓመት የኢንቨስተሮች ማለት መዋለ ንዋይ አፍሳሾች ቁጥር ስለሚቀንስ በሀገሪቱ የምጣኔ ሀብት እድገትም ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው ብለዋል። አቡ ሀይደር በበኩላቸው እረ በሳቅ ሞትኩኝ ይላሉ። ሲጀምሩ እረ በሳቅ ሞትኩኝ፣ ሶስት ሚሊዮን ህዝብ ተፈናቅሎ እድገት ኬት ይመጣል ጉድ ውሸት! ሲሉ እንዲሁ በትዊተራቸው አስተያየታቸውን አስቀምጠዋል። ጥቁር አንበሳ የተባሉ ሌላው የትዊተር ተከታታይ ደግሞ ኢኮኖሚው ያድጋል ብለው ቆም ይላሉ አሰብ እንደማድረግ ነጥብ ነጥብ አስቀምጠው የኢኮኖሚው እድገት እንዲያ ሆኖ ከወዲሁ ሊገለጽ የሚችል ቢሆን እኔም የምኞቴ ነበር ብለዋል። በህወሀት ዘመን የህይወትና የምጣኔ ሀብት ጉዳይ ህልም ነበር። ማርቆስ አለሙ የተባሉ ሌላው የማህበራዊ ገጽ ተከታታይ ናቸው። ማርቆስ አስተያየታቸውን በመቀጠል እንደው እውነት ሆኖ በአብይ ዘመን የኢኮኖሚውም ሆነ የፖለቲካው ጉዳይ ቢሻሻል ምንኛ ደሰት ነበር ሲሉ አስተያየታቸውን ቋጭተዋል። ሌላው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ መልስ ከሰጡባቸው ርዕሶች መካከል በደቡብ ብሔር ብሔረሰቦችና ህዝቦች ክልል እየተነሱ ያሉ የክልል እንሁን ጥያቄዎች ህገ መንግስታዊ መሆናቸውንና ነገር ግን ጥያቄውን ከህግ ውጪ ለማስፈጸም የሚደረግ እንቅስቃሴ ተገቢ አለመሆኑን የገለጹበት አስተያየት ክርክር፣ ትችትን አስተናግቷል። ቱኒካ ፍስሐ ወሬ አትንዙ ይላሉ። ወሬ አትንዙ። ይህ ሲዳማን ለማስፈራራት የተሸረበ ሴራ መሆኑ ነው። ህገ ወጥ አካል ህዝብ ወይስ መንግስት እንደሆነ ለማንም ግልጽ ነው። አታምታቱ። በሲዳማ በኩል መንታ ስሜት ብሎ ነገር የለም። በቅርቡ ታዩታላችሁ። ሕይወት ወልዴ የተባሉ የፌስቡክ ተከታታይ በበኩላቸው አንቀጽ ሰላሳ ዘጠኝ ካልተነሳ የባቢሎን ግንብ ካልፈረሰ፣ ሁሉም ፍቅር አንድነት እየተባለ የሚሰበከው ውሸት ነው። የብሔር ፖለቲካን ቆፍራችሁ ቅበሩት፣ በሰላም እንኖርበት። እናንተ አመራር ላይ ያላችሁት ኢህአዲግ የምትባሉ ድርጅቶች ያጸደቃችሁትን ለሰው ሁሉም ሞት ምክንያት የሆነውን አውጡት። ኢትዮጵያውያን በድህነት አረንቋ እንደተዘፈቅን የውሃ ልዮች እየሄድን የብሔር ፖለቲካ አያስፈልገንም ነገኮ የአማራ ዶክተር ሌላ ቦታ ሄዶ ማከም አይችልም። የኦሮሞ ዶክተር አማራ ወይም ሌላ ክልል ሄዶ ማከም አይችልም። መምህሩም እንደዛው። ሁሉም በክልሉ እንደ ደሴት ተከልሎ እየተጋደለ ከሰማንያ ተከፍሎ እንዲኖር ነው የምትፈልጉት? ይጠይቃሉ። የፊታችን ሐምሌ 11 2011 ዓ ም የሲዳማ ሕዝብ አሁን ባለው በደቡብ መስተዳደር ስር ለማደር የማይገደድበትና በራሱ እጣ ፈንታ ላይ በራሱ ምክር ቤት ራሱ ብቻ የወሰነበትን ውሳኔ የሚያጸድቅበት ቀን ነው ሲል እጄቶ የተባለው የሲዳማ የመብት አቀንቃኝ ቡድን ካስታወቀ ከትናንት በኋላ ከተሰጡ አስተያየቶች መካከል በጥቂቱ ደግሞ ሚኪያስ ጥላሁን ሲዳማን መከለሉ ትልቅ ችግር አገሪቷ ላይ የሚጋብዝ ነው የሚል አስተያየት አለኝ ይላሉ። ክልሉ በሁሉም አቅጣጫ ቅርቃር ውስጥ የገባ ነው። ከሃዲያ፣ ጌዶ፣ ጉጂ ከሲዳማ ጋር የመሬትና የወሰን ግጭት ይፈጥራል፣ የማይበርድ ግጭት። ሐዋሳ ደግሞ የመከለል አለመከለል ስጋት ያድርባታል። ልሂቃኑ ግን መከለል ይፈልጋሉ። መከለሉ ተስፋ አይፈጥርም፣ ችግር እንጂ። አንድ መፍትሄ ካልተፈለገ ችግር ይፈጥራልና ይታሰብበት ብለዋል። ሀፍታይ ሀይላይ በበኩላቸው መጨፍለቅ ነው አለመረጋጋትን የሚያባብሰው። ህዝቦች ራሳቸውን በራሳቸው የማስተዳደር ያልተሸራረፈ መብት አላቸው። ይህንን መብት ለመከልከል መሞከር ነው አደገኛ የሚሆነው። ሂርፓሳ እጅጉ የተባሉ አስተያየት ሰጪ በበኩላቸው የጠቅላይ ሚኒስትሩን መልእክት ያልሰሙ ሰዎች የሚያወሩትን ትታችሁ የመንግስትን ምላሽ መጠበቁ ትርፋማ ያደርጋቸዋልና መጠንቀቁ ለሁሉም ይበጃል። ፉከራ ጎዳን እንጂ አልጠቀመንም። በኢትዮጵያ ለቀናቶች የኢንተርኔት መቆራረጥ ጋርዶት የጠቅላይ ሚኒስትሩ የበጀት ዓመት የእቅድ አፈጻጸም ሪፖርት ቢሰራጭም መዲና አዲስ አበባ ብልጭ ድርግም የሚለው የኢንተርኔትና የዋይፋይ አገልግሎት የማህበራዊ መገናኛ ዘዴ ተጠቃሚዎችን አስተያየትና ሀሳብ ልውውጥ ጨርሶ አልገታም ነበር። የኢትዮጵያው ኢንተርኔት ከሞላ ጎደል መስራት ጀመረ ተከፈተ ከተባለ በኋላ ባለፈው ረቡ በዓለም ዙሪያ የፌስቡክና ዋትሳፕ አገልግሎት ድርግም ብሎ ተቋርጦም ነበር። ዛሬ ግን የተጠቃሚዎች ሀሳባቸውን በጽሁፍ በምስል እየተለዋወጡ ናቸው። አድማጮች፣ እስቲ እናንተም አስተያየቶቻችሁን አካፍሉን። ለዛሬው ዝግጅት የላ አብቃ። አዜብ ታደሰ ነኝ። ጤና ይስጥልኝ።